ፈጃውን በዋይት ሃውስ ቤተ መንግስት ፊት ለፊት የተሰባሰቡ ቁጥራቸው በመቶዎች የሚቆጠሩ ኢትዮጵያውያን ሰማያዊ ቲሸርት ለብሰው የአባይ ወንዝን ፎቶግራፍ ፊት ለፊታቸው ላይ እያደረገ ሰማያዊ ቲሸርት ለብሰው ተቃውሟቸውን እንዲሁም ድጋፋቸውን ሲሰጡ ቆይተዋል። ከዩናይትድ ስቴትስ መንግስት የኢትዮጵያ መንግስት የሚያገኘው ድጋፍ እንዳይቋረጥ ይጠይቃሉ። አንዳንዶች ሁማን ራይትስ ዋች በኢትዮጵያ ያለውን የፖለቲካ ሂደት የሚያሳይ አይደለም። የፖለቲካ የራሱ የሆነ ፖለቲካል አጀንዳ ያለው እንጂ የሰብአዊ መብት ተሟጋጅ ድርጅት አይደለም ይላሉ። በኒውዮርክ መሰረቱን ያደረገው ሂዩማን ራይትስ ዋች የተባለው ድርጅት የኢትዮጵያን መንግስት የሰብአዊ አጠባበቅን አስመልክቶ በርካታ መግለጫዎችን ያወጣል። በዚህም ላይ የኢትዮጵያ መንግስት በዜጎቹ ላይ ከፍተኛ ጭቆና ያሳድራል ሲል ተደጋጋሚ መግለጫዎች ማውጣቱ አይዘነጋም። እነዚህ ሰልፈኞች ከምንም በላይ በኢትዮጵያ የሚታዩ የኢኮኖሚ እድገቶችን በመፈክር ያሳያሉ። ኢትዮጵያ ወደፊት እየሄደች ነው፣ ወደኋላ የሚያስቀሩንን ሰዎች ዩናይትድ ስቴትስ አታግዝ እያሉ ድምጻቸውን ከፍ አድርገው እያሰሙ ነው። ከዋይት ሀውስ ተነስተው በአሁኑ ሰዓት ወደ ስቴት ዲፓርትመንት ሄደው ደግሞ መፈክራቸውን እንዲሁም ተቃውሟቸውንና ድጋፋቸውን ያሰማሉ። ማን ልበል? ስሞትን ሙሉ ስሞትን እና እዚህ ለምን እንደመጡ ይግለጹልኝ። ዶክተር ዳዊት አምራት ፈይ ይባላለሁኝ። የምኖረው ቨርጂኒያ ነው። ዛሬ የመጣውት መሰረታዊ ጉዳዩ አባይ ወንዝ በአግባቡ መንገድ ኢትዮጵያ እንድትጠቀም ድምፃችን ለማሰማት ነው። ምክንያቱም ግብጽ ለተለያዩ ለጋሽ ሀገሮች ጫና እያደረገች ነው፣ ኢትዮጵያ አባይን ወንዝ እንዳትጠቀም ያንን ለማስተዋወቅ ነው የመጣ ነው። በናይል ወንዝ ዙሪያ ለዩናይትድ ስቴትስ መንግስት ጥያቄያችሁ ምንድን ነው? ያው ግብጽ የምታደርገውን ጫና እንዳይሰማ እና በአሜሪካን መንግስት በአሜሪካን መንግስት እንዳይሰማ እኛ ደግሞ ፍትሃዊ የሆነ የወንዙን አጠቃቀም እንጂ ሙሉ ለሙሉ ኢትዮጵያ አጠቀም የሚል አይደለም፣ አጀንዳ ያለው የኢትዮጵያ መንግስት። ሁለተኛ ደግሞ ሁለተኛው ዛሬ እዚህ ያለንበት የኢህአዲግ መንግስት ኢትዮጵያ ውስጥ የሚያደርገውን ልማት፣ ደግሞም ባለፈው የደረገው ምርጫ ፍትሃዊና ኢህአዲግ በማሸነፉ እሱንም ለማክበር ነው እዚህ የተገኘ ነው። ባለፈው የተካሄደው ምርጫ ፍትሃዊ ነው ብለው ያስባሉ? ሙሉ ለሙሉ ፍትሃዊ ነበረ። ህዝቡ በነቂስ ወጥቶ መርቷል። ከ1997 ምርጫ በኋላ ከፍተኛ የሆነ ቁጥር ነው። በዛ ምርጫ ላይ እንትን ያደርገው ያው እንደሚታወቀው ውጤቱም ከዘጠና ዘጠኝ በላይ ሆኖ እንዳሸነፈ ቁጥሩን ብዙዎች ይጠራጠራሉ። ኢህአዴግ ማሸነፉንም የተለያዩ ድርጅቶች እንዲሁም ምርጫውን የታዘበው የአውሮፓ ህብረት የምርጫው ሂደት ሰላማዊ መሆኑንና ህዝቡ በነቂስ ወጥቶ መምረጡን ካወደሰ በኋላ የምርጫው ሂደት ላይ ግን ገዥው ፓርቲ የመንግስትን ንብረት ተጠቅሞ እንቅስቃሴ አካሂዷል ይሄ ደግሞ ለተቃዋሚዎች ተገቢ አይደለም ሲል እንዲሁ ሂዩማን ራይትስ ዋችን ከምርጫው በኋላ ተደጋጋሚ መግለጫዎች አውጥቷል እንዲያውም ዛሬ ስትቃወሙ ነበር ሂዩማን ራይትስ ዋችን ምንድን ነው ተቃውሟችሁ እዚህ ላይ ሂዩማን ራይትስ ዋችን የምንቃወመው ኢትዮጵያ ውስጥ የሌለውን ስዕል ነው ለአለም ህዝብ እያቀረበ ያለው ኢትዮጵያ ውስጥ ጭቆና የለም ኢትዮጵያ ውስጥ ጭቆና የነበረው ከሀያ ዓመት በፊት ነው ኢህአዴግ መንግስትን ከተቆጣጠረ በኋላ ነጻነቱን አግኝቷል። ይህ ህዝብ ያንን ነጻነት በመጠቀም ነው በአሁኑ ሰዓት ምርጫም ልማቱም እድገቱም እየተካሄደ ያለው። እዚህ ፊት ለፊቴ አንድ መኪና ቆሞ ከሰላማዊ ሰልፈኞቹ ጋር ተቀላቅሏል። ጠቅላይ ሚኒስትር መለስ ዜናዊ ሲታሰሩ የሚያሳይ ፎቶግራፍ የያዘ ነው እና ሰልፈኞቹ ጋር እየተጨቃጨቁ ይገኛሉ። የፖሊስ መኪናም ፊት ለፊት ከኋላ ይታያል። ፖሊሶቹ ጋር ሄደው ቅሬታቸውን እያቀረቡ ነው። የኢትዮጵያን መንግስት ደግፈው ሰላማዊ ሰልፍ የሚያደርጉ የኢትዮጵያ መንግስትን ተቃውሞ ደግሞ እዚህ ፊት ለፊቴ አንድ መኪና ላይ ያሉ ሰው አሉ። እሳቸው የሚያሰሙትን ተቃውሞ አልወደዱላቸውም። ፖሊሶች መጥተው መኪናው እንዲንቀሳቀስ አደረጉ። መኪናውንም የሚማቱም ሰዎች አሉ፣ የሚረግጡ ሰዎች አሉ። መገንጠል ጀመሩ የሰውየውን መኪና ላይ የነበሩ ምስሎችን። እነዚህ ምስሎች ኢትዮጵያዊ ህጻናቶች በረሃብ ሰውነታቸው የተጎሳቆለ ኢትዮጵያውያን ያሉበት አለ፣ የጠቅላይ ሚኒስትሩም ፎቶ አለ። እሱን እየገነጠሉ ከጎን የሚሮጡ ሰዎች አሉ ፖሊሶቹ ሁሉንም ከጎን ሆነው ነው እየተመለከቱ ያሉት። የኢትዮጵያን መንግስት የሚደግፉት ሰዎች በሁኔታው ደስተኞች አይደሉም። ፎቶግራፉ እንወዳቸዋለን የሚሏቸውን መሪ ምስል የያዘ ነው። በፍጹም ደስተኞች አይደሉም። ከባዶ ከባኔ ያለው ምናልባት ፖሊሶቹ መጥተው የመላየት ስራ ካልሰሩ በስተቀር እየወረወሩባቸው ነው። የታሰረም ሰው የለም። ፖሊሶቹም ሁኔታውን ለማረጋጋት ብቻ እየጣሩ ነው የሚገኙት። ሁኔታው ይሄን ይመስላል። ከዋይት ሀውስ ጀምረው ወደ ስቴት ዲፓርትመንት ሰማያዊ ቲሸርት የለበሱ በመቶዎች የተቆጠሩ የኢትዮጵያ መንግስት ደጋፊ ሰልፈኞችን ሰልፍ ነው ያሰማዋችሁ። አሁን ወደ ቻይና ኤምባሲ ደግሞ የኢትዮጵያ መንግስትን የሚቃወሙ ሰዎች የተቃውሞ ሰልፍ እያደረጉ ስለሚገኙ ወደዚያ እንሄዳለን። Yeah <laughs> አሁን የምገኘው እዚህ ኢትዮጵያ ኤምባሲ ፊት ለፊት ነው። ዛሬ ጧት በቻይና ኤምባሲ የተጀመረው የተቃውሞ ሰልፍ በመቶዎች የተቆጠሩ የተገኙበት ነው። እዚህ ፊት ለፊት የቻይና ኤምባሲውን ሰልፋቸውን ጨርሰው ወደ ኢትዮጵያ ኤምባሲ መጥተዋል። እዚህ ፊት ለፊት የኢትዮጵያ የፖለቲከኛ እስረኞች ይፈቱ፣ በኢትዮጵያ ሰብአዊ መብት ይከበር፣ የፖለቲካ ነጻነት ይኑር የሚሉም መፈክሮች ይታያሉ። በቻይና ኤምባሲ ይዘዋቸው የነበሩ የቻይና መንግስት ለኢትዮጵያ መንግስት የሚያደርገውን ድጋፍና እርዳታ እንዲያቆም የሚጠይቁ በርካታ መፈክሮችን ፊት ለፊት ይታያሉ። እስቲ አንዱ ሁለቱን ልጠይቅ። ካሳ ያለው ይባላሉ። እዚህ የመጣሁበት ምክንያት የቻይናን መንግስት ኢትዮጵያ ላይ ያለውን ፖሊሲ በመቃወም የቻይና መንግስት የተሳተ ፖሊሲውን እንዲቀይር ለመጠየቅ ነው የመጣሁት። የሰላማዊ ሰልፉ አዘጋጆችም መሀል አለበት እና ለቻይና መንግስት ጥያቄዎቻችሁ ምንድን ናቸው? የቻይና መንግስት እንደሚታወቀው አሁን ሀገር ቤት ውስጥ ካለው የፈላጭ ቆራጭ መንግስት ጋር በመሆን ኢትዮጵያ ውስጥ ያለን የንጥረ ነገር፣ የነዳጅ፣ የተለያየ አይነት ሪሶርስስ ለመስረቅ ሲባል አብሮ ኢትዮጵያን ከሚገዙ ፈላጭ ቆራጮች ጋር እንደሚተባበር ይታወቃል። ይህንን ማቆም አለበት ብለን እናስባለን። የቻይና መንግስት ይህን ካላደረገ ግን የቻይና የወደፊት ፍላጎት አፍሪካ ውስጥ ንግድም ሆነ ፖለቲካ ሶሻሊም ለመስራት የሚፈልጉት ነገር ሊሳካላቸው አይችልም የኢትዮጵያ ህዝብ የሚፈልገው ሰብአዊ መብትን የሚያከብር በዲሞክራሲና በህግ የሚገዛ ነው መንግስት ጋር የሚሰራ የቻይና መንግስትና ሕዝብ እንጂ ጨቋኞቹን የሚረዳ የሰብአዊ መብትን የሚረግጥ ቮይስ ኦፍ አሜሪካን ጨምሮ የመገናኛ ዘዴዎችን የሚያፍን የቻይና መንግስት አይደለም። እንደምታውቀው የቻይና መንግስት ነው፣ እንግዲህ የተለያዩ ቴክኖሎጂዎችን ለፈላጭ ቆራጮች የሚያቀብለው ልክ እንደ መለሰ ዜናዊ፣ እንደ ሙጋቤ አይነቶቹ፣ እንደ አልባሽር አይነቶቹ የሚጠቀሙት ከቻይና የሚሰራ የቴክኖሎጂ ውጤት ነው። ማለት የጃሚንግ ቴክኖሎጂ የድረገጾች ኢትዮጵያ ውስጥ ብዙ እንደምታቀው ነጻ ድረገጾች ይታፈናሉ፣ ብሎክድ ይደረጋሉ። ይህን የወያኔ ፈላጭ ቆራጭ መንግስት የሚያገኘው ከቻይና መንግስት ነው። ይሄ መቅረት አለበት ብለን እናምናለን። የመሳሪያ ጥያቄያቸውን ግን አቅርባቸዋል። በቀጥታ ከቻይና ኤምባሲ ተወካይ መጥቶ አነጋግሯቸዋል። ለቻይና ኤምባሲ ከሰላማዊ ሰልፉን በፊት አቅርበናል። በስልክ ተነጋግረናል። ፋክስ አድርገናል። ከቻይና ኤምባሲ ግን እንደምታውቀው የቻይና ኤምባሲና የወያኔ ኤምባሲ ተመሳሳዮች ናቸው በዲሞክራሲ የማያምኑ ስለሆኑ አካውንታቢሊቲ ሪስፖንሲቢሊቲ የሰው ጥያቄ የሚባለው ነገር የለም። መጥቶ የጠየቀ መረጃ ለማግኘት የለም ከቻይና በኩል። መፈክር ስታሰሙ ኢሰፓ፣ ኢሀፓ፣ መይሶን፣ ቅንጅት እንደዚህ እያልን አንከፋፈልም ኛ በአንድ ላይ እንሰራለን ብላችሁ ነበረ። ምናልባት ከገዥው ፓርቲ በኩል ደግሞ ዛሬ የገዥው ፓርቲን የሚደግፉ ሰዎች የተቃውሞ የድጋፍ ሰልፍም የተቃውሞ ሰልፍም አንድ ላይ አድርገዋል። ጥያቄያቸው በአባይ ወንዝ አጠቃቀም ዙሪያ ነው እና ምናልባት በእናንተ እንዴት ይታያል? በአባይ ወንዝ ዙሪያ ያለው የኢትዮጵያ መንግስት አቋም። መጀመሪያ የኢትዮጵያ መንግስት ለማለት ያዳግተኛል። ኢትዮጵያ ውስጥ ያለ ስልጣኑን የያዘ ቡድን የኢትዮጵያን ሕዝብ የማይወክል ፈላጭ ቆራጭ ቡድን ለአባይ ወንዝ ሳይሆን ለኢትዮጵያ ግድ የሌለው መሆኑን አይነስውርም ጆሮ የማይሰማም። የአባይ ውሃን እንጠቀም እድገታችን እየተሳለጠ ስለሆነ ያስፈልገናል ተጨማሪ ውሃ የሚል ነው እና ሰብአዊ ጥያቄ ነው የሚሆነው። የአባይ ጥያቄ ይሄ መንግስት ብቻ ያቀነቀነው አይደለም። ከአፄ ኃይለስላሴ ጀምሮ የተለያዩ የኢትዮጵያ መንግስቶች ለብሔራዊ ጥቅም ሲሉ ያቀነቀኑት ነው። በዚህ በእነዚህ አይነት ሀገራዊ አጀንዳዎች እንኳ አብራችሁ ለመስራት ሞክራችኋል ወይ? ለመስራት ስታስባላችሁ? አናስብም። ወያኔ መጀመሪያ ለኢትዮጵያ ህዝብ የብሔራዊ ጥቅም የቆመ ቡድን አይደለም። የኢትዮጵያን የብሔራዊ ጥቅም አሳልፎ የሚሰጥ አሳልፎ የሚሸጥ ቡድን ነው ከእንደዚህ አይነት ቡድን ጋር ምንም አይነት ይሄ ለይስሙላ ብሎ ለማታለል ብሎ የዋሆች ምናልባት የብሔራዊ ጥቅም ጉዳይ ሲነሳ መጥተው ያጅቡኛል ብሎ ለፕሮፓጋንዳና ለፖለቲካ ጌን ተብሎ የተደረገ መሆኑን እናውቃለን። ስለዚህ ከወያኔ የምንጠብቀው ነገር የለም። ይሄ እኛ የምናደርገው ሰልፍ የነጻነት ጥያቄ ሰልፍ ነው። አመሰግናለሁ። አመሰግናለሁ።